የደቡብ ብሔር ብሔረሰቦች ክልል የተፎካካሪ ፓርቲ የፖለቲካ ፓርቲዎች የጋራ ምክር ቤት በክልሉ የተደረገው ስድስተኛው ሀገራዊና ክልላዊ ምርጫ ሂደት ሰላማዊ እንደነበር ገልጸው የህዝብ ድምፅ የበላይነትን እንደሚያከብሩ አስታወቁ። ምክር ቤቱ በሐዋሳ ከተማ ዛሬ ባካሄደው ውይይት ላይ የተሳተፉ የፓርቲ ተወካዮች በአንዳንድ የምርጫ ጣቢያዎች የምርጫውን ተአማኒነትና ዲሞክራሲያዊነት የሚጻረሩ ስህተቶች ተፈጽሟል ብለዋል። የዘንድሮው ምርጫ የመጠፋፋትና የጠላትነት ፖለቲካን በማስወገድ ሂደት ውስጥ ትልቅ መሰረት የጣለ መሆኑን የደቡብ ክልል ምክትል ርዕሰ መስተዳደር አቶ ርስቱ ይርዳ ተናግረዋል። የአዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ ዘገባ አለው። የደቡብ ብሔር ብሔረሰቦችና ሕዝቦች ክልል የተፎካካሪ የፖለቲካ ፓርቲዎች የጋራ ምክር ቤት በክልሉ የተደረገው ስድስተኛው አገራዊና ክልላዊ ምርጫ አጠቃላይ ሂደቱ ሰላማዊ እንደነበር ዛሬ በአዋሳ ከተማ በአካሄዱ ጉባኤ ገልጧል። ምክር ቤቱ ሀያ ሁለት የፖለቲካ ፓርቲዎችን የያዘ ሲሆን በስድስተኛው አገራዊና ክልላዊ ምርጫ በተለያዩ የክልሉ አካባቢዎች መወዳደራቸው በጉባኤው ተገልጧል። በክልሉ ምርጫ በተካሄደባቸው ሰማንያ ስምንት የምርጫ ክልሎች የተፎካከሩ እነዚህ ፓርቲዎች ዴሞክራሲያዊ ስርዓት መገንባት የምርጫ ጉዳይ ሳይሆን የህልውና ጉዳይ ነው ብሏል። በመሆኑም በምርጫ ሂደት አሸናፊና ተሸናፊ መኖሩ ተፈጥሯዊ ስለሆነም የህዝቡን ድምፅ እናከብራለን ብለዋል። በውይይቱ የተሳተፈው የወላይታ ህዝብ ብሔራዊ ንቅናቄ ሰብሳቢ አቶ ማይቶስ ባልቻ የምርጫውን ተአማንነትና ዲሞክራሲያዊነት የሚያጠያይቅ ሲተት ተፈጽሟል ብለዋል። ከቅድመ ምርጫ ሂደት ጀምሮ እጅግ ፈታኝ በሆነ ሁኔታ ውስጥ አልፈለ። በተለይ በታችኞቹ መዋክሮች ላይ የነበሩ ችግሮች በዚያው መንገድ ነገሩ ቢካሄድበት ኖሮ እጅግ ችግር ሊፈቱ የሚችሉ ሁኔታዎች ነበሩ። በየጊዜው ለምርጫ ቦርድ ላሉ መዋቅሮችም፣ ለመንግስትም እያሳወቅን ለጸጥታ አካላትም እያሳወቅን የሚፈቱትን እየፈታን ለመቻል የሚገቡንም ደግሞ በትዕግስት ማለት በቃ ይሄ ጊዜ ሲያልፍ የሚፈቱ ናቸው ተብሎ የሚታሰቡትን እዋትን በቅድመ ምርጫው ዕለት መተናል። በምርጫው ዕለትም ቢሆን መጨረሻ ላይ የተገባበነው ምንድን ነው? የሚሰሩ የተለያዩ ስራዎችን ተመልክተን ለታዛቢዎቻችን መጨረሻ ላይ ደውለን በያሉበት የነገር ነው የሚሆነው፣ ሁሉ ይሁን በምንም አይነት ሁኔታ ግጭት ውስጥ እንዳትገቡ፣ እስከ መጨረሻው መታዘብ በምችሉበት ሁኔታ ቀጥሎ በማትችሉበት አስጨናቂ ከሆኑ ቀጠናዎች ግን በጊዜ ውጡ የምለው ወስነን ሪስክ ኮዝ ማለት ነው። ቢኮዝ ፕሮሰሱ ማያሰራባቸው አካባቢዎች ነበሩ። እሱን ለምርጫ ቦርድ ያቀረብናቸው ዝርዝር ነገሮች ስላሉ እዚህ ማንሳት አንፈልግም። የእናት ፓርቲ ተወካይ አቶ ወልደ ማርያም መስፍን በበኩላቸው ተፈጥሞን ያሏቸውን ሴቶች ተናግረው ለምርጫ ቦርድ ማሳወቃቸውን ገልጧል። ህዝቡ በጉዳዩ ላይ ውሳኔ ማስተላለፍ የሚችልበት የአስተሳሰብ ነፃነት ተሰጥቶት ህዝቡ ምርጫ መርጦ ቢሆን ኖሮ ምንም አይነት ቅሬታ አናሰማም። የቅሬታው ምንጭ ህዝብ የሚፈልገውን እንዳይመርጥ ተከልክለዋል የሚለው ኢሜጅ ነው። ይሄ እውነት ነው፣ ውሸት ነው የሚለው ሩቅ አይደለም። ያለው እዚሁ አይናችሁ ፊት ስላለ እንደ ወላይታ ዞን በተካሄዱ ሰባቱ የምርጫ ኮንስቲቲንሲዎች ላይ ምንድን ነው የተፈጸመው? የምርጫ አዋጁ እንዴት ነው ባይሎት የተደረገው? ምርጫ ላይ ተዋናይ የሆኑ ሰዎች እነማን ናቸው? እንዴት ነው ምርጫውን ያስኬዱት የሚለው ሂደት ውጤቱ ላይ ችግር የለው። ውጤቱ ተለጥፎ ብልጽግና አሸነፈ፣ ወር እናት አሸነፈ፣ ወግን አሸነፈ፣ ኢዜማ አሸነፈ አይደለም። ህዝብ የማሸነፍ እድሉን ተነጥቋል የሚል ውስጣዊ የሆነ የሚመላለስ ሀሳብ አለ። ምርጫው ሰላማዊ የሆነው ህዝቡ ለሰላም ባሳየው አቋም ነው ያሉት፣ ደግሞ የከፋ አረንጓዴ ፓርቲ ሰብሳቢ አቶ ሰለሞን አየሌ ናቸው። የውጭ ችግሮቻችንን በመወያየት የውጭ ችግሮቻችንን በማውገዝ በሀገራችን ጣልቃ ገብነትን አሳፍረን በትብብር በጋራ ኢትዮጵያን አሻግረናታል። በዚህ የተነሳ ይሄን ምርጫ ልዩ ያደርገዋል ማለት ነው። ካለፈው ሲታሰብ የዚህ ምርጫ ሰላማዊ ሆኖ እንዲጠናቀቅ ከፍተኛው አስተዋጽኦ ያበረከቱት በድርድር ላመሰገን ይፈልጋሉ። አንደኛ ትልቁ ኢትዮጵያዊ ጨዋ ነው። የኢትዮጵያ ሕዝብ ሁሉ ነው የተባለበትን የሕብር ኢትዮጵያ ፓርቲ ተወካይ አቶ ታምራት አሰፋ በበኩላቸው ተፎካካሪ ፓርቲዎችና መንግስት ለብሔራዊ መግባባትና ሀገራዊ ጥቅም እንዲሰሩ የጠየቁ ሲሆን ከፖለቲካዊ ተሳትፎ ባለፈ በልማታዊ ስራዎችም በንቃት መሳተፍ እንሻለን ብለዋል። የደቡብ ክልል ፓርቲዎች የጋራ ምክር ቤት በስድስተኛው ምርጫ ላይ በአካሄደው ውይይት ላይ የተገኙት የደቡብ ክልል ምክትል ርዕሰ መስተዳድር አቶ ርስቱ ይርዳው የዘንድሮ ምርጫ በአገሪቱ ለዘመናት የኖረውን የመጠፋፋትና የመጠላላት ፖለቲካ ትርክት ለማስወገድ መሰረት የጣለ መሆኑን ተናግረዋል። ከምርጫ በፊት ለአገሪቱም ሆነ ለክልሉ አንድነት እንቁም የሚል ጥራ አቅርበን ነበር ያሉት ምክትል ርዕሰ መስተዳደሩ ተፎካካሪ ፓርቲዎች ይህንን አገራዊ ጥሪ በመቀበል ለምርጫው ስኬት የሚደነቅ ስራ ሰርታቸዋል ሲሉ የክልሉን ሕዝብ በመወከል አመስግነዋል። የክልሉ ተፎካካሪ ፓርቲዎች በሁሉም የምርጫ ሄቶች ገንቢ አስተዋጽኦ አበርክታችኋል። የአገሪቱ የዲሞክራሲ ሽግግር ምዕራፍና ድምር ውጤቱም የእናንተም ጭምር ነው ብለዋል። በቀጣይም በክልሉ ምላሽ በሚሹ የፍትህና የፖለቲካ ጥያቄዎች በመኖራቸው የፓርቲዎች ትብብርና ድጋፍ ስለሚያስፈልግ ተጠናክሮ እንዲቀጥል ይመሳስበዋል። ከተፎካካሪ ፓርቲዎች የቀረበውን ቅሬታ ሲያመለክትም ሴተት ሰርቶ የተረጋገጠበት የክልሉ ተሿሚ ሆነ የመንግስት ተቀጣሪ ካለ የማስተካከያ እርምጃ እንወስድበታለን ብሏል። የታችኛው መዋቅር እንፈትሻለን። የበለጠ ያው ማህበረሰባዊ እድገት ነው እኮ። ያንን የዴሞክራሲ እድገቱ የእኛ የፖለቲከኞች ፍሪክሽን ውጤት ስለሆነ ያንን የበለጠ እያደገ እያደገ እንዲመጣ መስራት አለብን። እናንተም አንተም ፓርቲዎች፣ ልጆቻችሁን፣ አባሎቻችሁን፣ ተከታዮቻችሁን ማነጽ የእኛ ማነጽ በጣም ትልቅ ስራ አለብን ብዙ በኋላ አብረን መቀራረብ፣ ከተቀራርበን ስንሰራ ምናልባት ሌላውን ከመገምገም በላይ ሁላችንም የራሳችን እንድንገመግም እድል ልናገኝ ይሆናል ብዬ አስባለሁ። በመጨረሻም ምክር ቤቱ ባለ 12 ነጥብ የአቋም መግለጫ አውጥቷል። አንድ በክልላችን ካሉት 113 የምርጫ ክልሎች ውስጥ ምርጫ በተካሄደባቸው 88 የምርጫ ክልሎች የተደረጉት የምርጫ ሂደቶች ከምርጫው ቅስቀሳ እስከ ድምፅ መስጫ ድረስ በሁሉም ባለድርሻ አካላት ጥረት በሰላም የተጠናቀቀ መሆናቸውን በጠንካራ ጎኑ ገምግመናል። ሁለት የተካሄደው ምርጫ ሰላማዊ ሆኖ እንዲጠናቀቅና ኢትዮጵያ እንድታሸንፍ የዜግነት መብታቸውን በተገቢው ለተወጣችሁ የክልላችን ብሔር ብሔረሰቦችና ሕዝቦች የተለያዩ የህብረተሰብ ክፍልን የምትወክሉ ላደረጋችሁት እጅግ ከፍተኛ ትጋታችሁና ጨዋነት በምክር ቤቱ ስም ታላቅ አክብሮት እንዳለን እናሳውቃለን። ሶስት በክልላችን የሚንቀሳቀሱት የተፎካካሪ ፖለቲካ ፓርቲዎች እና እጩ ተወዳዳሪዎች ኢትዮጵያ ሀገራችን እንድታሸንፍ በአስቸጋሪ ሀገራዊ ነባራዊ ሁኔታ ውስጥ ተሳትፎ በማድረግ ሀገርና ሕዝብ በማሻገር ሂደት ለተወጣችሁት ሚና ታላቅ አክብሮት እንዳለው ምክር ቤቱ በአጽኖት ይገልጻል። የምክር ቤቱንም የአቋም መግለጫ የምክር ቤቱ ሰብሳቢ ወይዘሮ ፀሐይ ወረሳ በንባብ ያቀረቡ ሲሆን ቀዳሚዎቹ ዋና ዋናዎቹ ናቸው። ለአሜሪካ ድምጽ ራዲዮ ዮናታን ዘብድዮስ አዋሳም።